የህዝባዊ ወያኔ ሓርነት ትግራይ ህወሓት 13ተኛ ድርጅታዊ ጉባኤ ነገ ይጀምራል። በጉባኤው አንድ ሺህ 650 ሰዎች እንደሚሳተፉ ተነግሯል። ከዚህ ጉባኤ ምን ይጠብቃሉ ብሎ ሙልጌታ አጽብሃ የተለያዩ አካላትን አነጋግሮ ተከታዩን ልኳል። አቶ አስገደ ገብረስላሴ የሕዝባዊ የህዝባዊ ወያነ ሐርነት ትግራይ ህወሐት ከመስራች ጉባኤ ጀምሮ እስከ ሶስተኛው ጉባኤ ተሳትፏል። ደርግ ከስልጣን ከወረደ በኋላ ከህወሐት ተለይተው በተለያዩ ፓርቲዎች አባል ሆነው ታግሏል። አስራ ሶስተኛው የህወሐት ጉባኤ አስመልክቶም ምን ይጠብቃሉ ብዬ ጠይቄያቸዋለሁ። በመሰረቱ ህወሀት ከተጀመረ አርባ አራት ዓመት ሊሆነው ነው። የአይዶሎጂም የፖሊሲም ለውጥ የለውም። አሁን ያለው ጉባኤም አንዳንድ መሪዎች እንደነፈትለ ወርቅ እንደ አብረም ገብረሃር የሚል ተሰንበትም ከአቤታው ዲሞክራሲ ጋር አብረው እንደሚሞት ነው ሲገልጽ ተሰንበት። ስለዚህ በመሰረቱ የአቤታው ዲሞክራሲ አይዲዮሎጂና የፖለቲካውና ስነ ሀሳብና ፖሊሲ በአጠቃላይ የዲሞክራሲ መርሃዎች ካልተቀየረ ለውጥ ሊመጣ አይችልም። ምክንያቱም አብዮታዊ ዲሞክራሲ ህብረተሰብን ወዳጅና ጠላት መሀል ሰፋ አድርጎ የከፋፈለ ጠላት ያለው በቁም የፈረደ ፓርቲ ነው። አሁንም ከዚያ የተለየ አይደለም። ምክንያቱም ለውጥ አላየነም። በሌላ በኩል ደግሞ ከአሁን የጉባኤ ያወካከሉ እና አማላማሉ ስናየውሳለን በጣም ጠባብና በኔትወርክ የታሰሰረ ነው። አቶ አስገደ እንደተናገሩት ለውጥ መምጣት የሚቻለው የድርጅቱ ህገ ደንብ ከተቀየረ ነው ብለዋል። በስምም ለውጥ የተለወጡ ሰዎች ሊመጡ ይችላሉ። ያል አይመጡም አይደለም። በመሰረቱ ግን ከነባሩ አመራር አሳሳሰብ ውጭ አይደለም። ሊያደርገው የሚገባ ግን ለውጥ ሊመጣ ከሆነ የህወሀት መተዳደሪያ ደንብ መቀየር አለበት። ምክንያቱም መተዳደሪያ ደንቡ ምንድን ነው የሚለው የህወሀት አባል በየደረጃው ከሴል ጀምሮ መሰረታዊ ድርጅት፣ መካከለኛ አመራር፣ ከፍተኛ አመራር ተብሎ በደረጃ ያልመጣ ለረጅም ጊዜ በአብዮታዊ ዲሞክራሲ የተጠመቀ ካልሆነ በስተቀር ወደ አመራር አይመጣም። ስለዚህ አዲስ ሰው እናስገባለን ካሉ ቡቁና አዲስ ሰብ ያለ ከህወሀት አባል ውጭ ነው ያለ፣ አባል ያልሆነ ነው ያለ የማታጠቅ በእንጀራ ከምጣዱ ትታወቃለች ይላሉ። አሁን ስተያት ከመለሙሉ ከወካከሉ ከፕሮፓጋንዳቸው የምታየው ለውጥ ፈላጊ እንዳልሆነ ነው የምናይመለከተው ያለን በተቃራኒው የህወሀት አባል የሆኑት አቶ አባዲ ገብረ ስላሴ ነገ የሚጀምረው የድርጅቱ ጉባኤ ፓርቲውና ክልሉ ወደ ለውጥ ጉዞ የሚያመሩ ውሳኔዎች ይወሰኑበታል ብለው እንደሚያምኑ ይገልጻሉ። እንደ የድርጅቱ አባል እና እንደ አንድ ትግራዋይ ጉባኤው ታሪካዊ ጉባኤ እንዲሆን ጠብቃለሁኝ። ታሪካዊ ጉባኤ እንዲሰኝ አንድ ምናልባት አሁን በግልጽ እያየ ነው እንዳለን ችግር ውስጥ ነው ያለ ነው እና ድርጅቱ ያለንበትን ሁኔታ በግልጽ መገምገም መቻል አለበት። ችግሮቻችን እንዴት ተፈጠሩ? ለምን ተፈጠሩ? የችግሮቻችን ምንጮች ምንድን ናቸው ተብሎ በግልጽ መወያየትና በግልጽ መገምገም መቻል አለበት ብዬ አስባለሁ። ከዚህ በተጨማሪ አሁን ያለንበትን ሁኔታ ከተገመገመ ወዴት ነው የምሄድ የምንፈልገው እንደ ትግራይ እንደ ድርጅትም ወዴት መሄድ ነው የምንፈልገው ምን መህር ነው የምንፈልገው የሚለውን ጉዳይ በግልጽ መቀመጥ መቻል አለበት ብዬ አስባለሁ። ለውጥ አይመጣም ብለው የሚናገሩ ለውጡን የማይፈልጉ አካላት ናቸው ሲሉም ተናግረዋል። እኔ ልክ እንዳልኩ ይመጣል ብዬ ነው የማስበው። ምክንያቱም ድርጅቱ የድርጅቱ አመራሮች ሁኔታውን በአግባቡ የተረዱ ናቸው ብዬ ስለማምን፣ አሁን ያለችውን እድል ለመጨረሻ ጊዜ ጠቆምባታል ብዬ ነው ማስበው። ለውጥ አንጠብቅም የሚሉ ምናልባት አንዳንዶቹ ለውጥም በህወሀት ለውጥ እንዲያመጣም የማይፈልጉ ሰዎች ናቸው ብዬ ነው ማምነው። በግልጽ የምናየው ነገር ነው። ህወሀትን ወይም ወያኔን ከኢትዮጵያ ለማጥፋት ከሚንቀሳቀሱ ኃይሎች ሁላ ተባብረው የሚሰሩ ሰዎች እንዳሉ ነው የማቃለሁ። ስለዚህ ከነዚህ ሰዎች በጉባኤው ለውጥ እንዲመጣም አይፈልጉም። ስለዚህ አይመጣም ብለው ቢደመድሙም የሚያዝላቸው ነገር አይሆንም ብዬ ነው የማስበው። በመቀለ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ የሆኑት መምህር ገብረ መድህን ገብረ ሚካኤልም በዚህ ጉዳይ አነጋግራቸዋለሁ። በየጊዜው የሚካሄዱ ጉባኤዎች ለውጥ ስንጠብቅ ቆይተናል፣ ግን ሳይሳካ ቀርቷል። በዚህ መሰረት በዚህ ጉባኤም ለውጥ ይመጣል ብዬ አላምንም ብለዋል። አጠቃላይ አዲስ ነገር ይኖራል ብትለኝ ግን አልጠብቅም። ምክንያቱም ነገ የሚጀምር ለውጥ ሳይሆን የሚኖረው ዛሬ አላይም፣ ትናንትና አልነበረም፣ ከዛ በፊትልም ትልቅ ለውጥ ስጠብቅ የሚያሳይ ሂደቶቹ የሚያሳይ ነገር ይኖራሉ። ስለዚህ ይሄን ነገር እስካሁን አላየሁም። ነገር ተጀምሮ ደግሞ አዲስ ነገር አዲስ ለውጥ ይመጣል ብዬ አላስብም። አሁን ሰዎች አዳዲስ ሰዎች ሊገቡ ይችላሉ። ይሄ ሁሌም የሚደረግ ነገር ነው። ሁለት ሶስት ሰዎች ወጥተው ሁለት ሶስት ሰዎች ይገባሉ። ግን የሚገቡ ሰዎች ኤክስ ወጥተው ዋይ ይገባል እንጂ ኤክስ እና ዋይ በብቃትም በባህሪም በአመለካከትም በማንኛውም መልኩ የማይለይበት ሁኔታ ነው የምናየው። ሆኖም ግን ይላሉ መምህር ገብረ መድህን፣ ፓርቲው ትኩረት ማድረግ ያለበት ጉዳዮች አሉ ይላሉ። አሁን እንደሚታወቀው በሀገር ደረጃ በተለይ ከፖለቲካ አንጻርም ከጸጥታ አንጻርም ያልተረጋጋንበት ሁኔታ ነው ያለው። ይሄ አለመረጋጋት ለትግራይ የሚተርፍ ነው የሚሆነው። ይህን ችግር የራሴ ብሎ ያለውን ሀገራዊ አለመረጋጋት ከፖለቲካም ከጸጥታም አንጻር መፍትሄ ለማበጀት የራስ አስተዋጽኦ ማድረግ ከዚህ አንጻር ስትራቴጂካዊ አቅጣጫ ማስቀመጥ ይጠበቃል። ህወሀትን የምንመዝነው የምንለካው ትግራይ ውስጥ በሚሰራው ስራ፣ ፌዴራል መንግስት በሚሰራው ሁላችን በየድርሻችን ደስተኞች እንሆናለን። ስለዚህ ይህን መሰረታዊ የአቅጣጫ ለውጥ ያስፈልጋል ከህወሀት አንጻር። ስለዚህ ጉባኤው በዚህ መልኩ ከአሁን በኋላ የሚሰራው ሥራውን መቃኘት ይኖርበታል። ሌላ ከኤርትራ ጋር የተፈጠረ አዲስ የሰላም ሁኔታ አለ። እሱም ለትግራይ ወደ ሌላ አዲስ ምዕራፍ የሚያሸጋግረት ነው። ከኢኮኖሚም ከእስትራቴጂካዊ ፋይዳ አንጻር አሁን ትግራይ የሁለቱም ሀገራት ኢኮኖሚ መሸጋገሪያ ድልድይ ናት። ስለዚህ ከተጠቀምንበት ትግራይ ከአሁን በፊት ከነበረው የተሻለ የመጠቀም እድል አለን ማለት ነው። የህወሀት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከአሁን በፊት የድርጅቱ አስራ ሶስተኛው ጉባኤ አስመልክቶ ሰጥተውት በነበረ መግለጫ ጉባኤው ታሪካዊ ለውጥ የሚመጣበት ይሆናል ብለው ነበር። ለአሜሪካ ድምጽ ራዲዮ ሙሉጌታ አጽበሃ መቀለም